ልድ ጀራ ባ ራራን መን ሙልፊ ቃኑን ቃመ ሞለን ተስ አውም ተብደ የምረት አዋጅ እንደ ኤሮፓውያን አቆጣጠር ከጃንዋሪ 29 እስከ ፌብርዋሪ 22 2018 ዓ ም የሚቆይ ሲሆን የመኖሪያ ፈቃዳቸው የተበላሸባቸውና በህገወጥነት የሚሰሩ ዜጎች የተጣለባቸውን ቅጣት ከፍለው የመኖሪያ ፈቃዳቸውን የማስተካከል ወይም የመመለሻ ትኬት በመግዛት ሀገሪቱን ለቀው መውጣት እንዲችሉ የምረት አዋጁ እድል እንደሚሰጣቸው ተጠቁሟል። በተሰጡ የምህረት አዋጅ ዙሪያ ማብራሪያ የሰጡት የሀገር ውስጥ ጉዳይ ሚኒስትር የመገናኛ ብዙሃን ኃላፊ ብርጋዴር አድል አላሻሽ ሲሆኑ፣ ህገ ወጥ ዜጎች በተሰጡ የምህረት አዋጅ የጊዜ ገደብ መውጣት ከቻሉ ህግን በመጣት የጣለባቸው ቅጣትና ዳግም ተመልሰው ወደ ኩዌት ለመመለስ እንደሚያስችላቸው አስረድተዋል። የምህረት አዋጁን በሚመለከት ያናገርኳቸው በኩዌት ነዋሪ የሆኑ ኢትዮጵያውያን የኩዌት መንግስት ከብዙ ዓመታት በኋላ ያደረገውን የምህረት አዋጅ በደስታ ተቀብለውታል። ብዙ ሰዎች መሄድ እየፈለጉ አለም ሄደ መቻላቸው መጉላላታቸው ብዙ ነገር እንዳለሁ። የኩዌት ኢምባሲ ከዚህ ከአንድ ወር በፊት ጥሩ ጥሩ ነገሮችን እያደረገ ነው። በኢምባሲ በኩል ሄደን ተመዝግቦ እያሳፈረ ነው ያለው። ይሄ እንዳለ ሆኖ ደግሞ አሁን ደግሞ ይሄ አፉ መምጣቱ በጣም በጣም በጣም ጥሩ ነገር ነው። ምንም ጥያቄ የለውም። በጣም ጥሩ ነው። በካምፓኒ የሚሰሩ ሰዎች ፓስፖርት እጃቸው ላይ ካለ ስፖንሰር ፈልገው ማሰራት ይችላሉ። ይሄ በጣም ጥሩ እድር ነው። ቤት ለሚሰሩትም ያው ከመታሰብ ነው፣ ወደ ሀገራቸው ይገባሉ። ተመልሶ ለመምጣት ብላክ ሊስት ውስጥ እንዳይገባ ያደርጋቸዋል። በጣም ደስ የሚል ቻንስ ነው የሰጡን፣ በጣም እናመሰግናቸዋለን። እና ብዙዎቹም ያው ለመሄድ ባይዘጋጁም በይህን እድል ተጠቅመው ወደ ሀገራቸው እንዲገቡ ነው እኔ ፍላጎት። እኔም ቢሆን የእድሉ ተካፋይ ነኝ፣ ለብዙ ሰዎች ኢትዮጵያኖችንም ጨምሮ በጣም ያስደሰተ ጉዳይ ነው የኛ ኢትዮጵያውያኖችም ኮይት ውስጥ በብዛት በህገወጥ መንገድ ነው የሚሰሩት። ከቤት ውስጥ የሚሰሩት የተወሰኑ ናቸው። አብዛኞቹ ይህንን እድል ይፈልጋሉ። በዚህ እድል ተጠቅመው ወደ ሀገር መሄድ ይፈልጋሉ። ለረጅም ዓመታትም ህገወጥ ነው እየሰሩ አፉ ወይም ደግሞ የምረት አዋጁ ሲጠብቁ የነበሩ ሰዎች ብዙ ናቸው። የምረት አዋጁን በደስታ የተቀበሉት ኢትዮጵያውያን የተሰጡ የጊዜ ገደብ በማጠሩ ስጋት እንዳደረባቸውም ጠቁመዋል። በዚህ ቀን ውስጥ በእጁ ላይ ሳንቲም የሌለው ሰው አለ፣ የትኬት መቁረጫ እንዲሁም ደግሞ ፓስፖርታቸው የተበላሸባቸው ወይም ደግሞ ውጣታቸው በተለያየ ነገር የተበላሸባቸው መስራት የሚፈልጉ ልጆች አሉ። በጣም ብዙ ልጆች ማለት ነው። እኔም ጭምር ማለት ነው። በጣም በአንድ ወር ውስጥ በጣም ቸኮለብን። ቢያንስ እንኳን ለሶስት ወር ያህል እድሜ ቢሰጠን የበለጠ ጥሩ ነገር እንደሚሰራ ችግሩ ግን ያለው የጊዜ ገደብ እና የተሰጠው ወቅት በጣም አናሳ መሆኑ ነው። የምህረት አዋጁ ቀኑ ያላለፈበት ፓስፖርት በእጃቸው ላላቸው ዜጎች ጥሩ አጋጣሚ ቢሆንም ከአሰሪዎቻቸው ጠፍተው በህገወጥነት ለሚሰሩና ፓስፖርታቸው አልታደሰ ዜጎች መኖሪያ ፈቃዳቸውን አድሰው ኩዌት ለመኖር የእድሉ ተጠቃሚ እንደማይሆኑ ይገመታል። በሌላም በኩል ከአሰሪዎቻቸው ጠፍተው ፓስፖርታቸው በአሰሪዎቻቸው እጅ ከሆነ ያላቸው ዕድል መኖሪያ ፈቃዱን ማስተካከል ሳይሆን በጊዜያዊ የመጓጓዣ ሰነድ ወይም በሊሴ ፓሴ ወደ ሀገር የመግባት እድል ብቻ እንደሚሆን ነዋሪዎች በሰጡት አስተያየት ጠቁመዋል። በኩዌት የኢትዮጵያ ኤምባሲ ከአሰሪዎቻቸው ጋር ፓስፖርታቸው ያሉ ዜጎችን ከአሰሪዎቻቸው ጋር በማግባባት ከመቀበል ጀምሮ ፓስፖርታቸው መታደስ ለሚያስፈልጋቸው ዜጎች አፋጣኝ የእድሳት ድጋፍ የሚያገኙበት መንገድ ያፈላልግ ዘንድ በሰጡት አስተያየት ተማጽኗቸውን እንዳቀርብ ተማጽነውኛል። ወደ 35 ሺህ የሚገመቱ ኢትዮጵያውያን ህጋዊ ሠራተኞች ይኖሩባታል በምትባለው ሀገረ ኩዌት በሺዎች የሚቆጠሩ ኢትዮጵያውያን በህገወጥነት ወጥነት እንደሚኖሩ ይገመታል። ነቢዩ ሲራክ ከጅዳ ሳውዲ አረቢያ።